Agriña Report Report <music> በደቡብ ኢትዮጵያ ጅንካ ከተማ ተከሰተ የተባለው አዲሱ በሽታ ማርበርግ ቫይረስ ነው አለ የጤና ሚኒስቴር። በደቡብ ኢትዮጵያ ጅንካ ከተማ ተከስቶ የነበረውና እስከ ቅርብ ጊዜ ድረስ ምንነቱ አልታወቀም ሲባል የነበረው በሽታ ማርበርግ ቫይረስ ነው ብሏል። ሚኒስቴር መስሪያ ቤቱም ከሳምንት በፊት በጅንካ ከተማ የተከሰተው ይህ በሽታ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸው መገለጹ ይታወሳል። የማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን እንደ ዓለም አቀፉ የጤና ድርጅት መረጃ ደግሞ በሽታው ከኢቦላ ጋር ተመሳሳይነት አለው። ምልክቶቹም ትኩሳት፣ ድካም፣ የጡንቻ ህመም፣ ተቅማጥ፣ ማስታወክና አንዳንዴም ከፍተኛ የደም መፍሰስ በማስከተል ለሞት የሚያበቃ አጣዳፊ በሽታ ነው ተብሏል። የዓለም ጤና ድርጅት በኢትዮጵያ የተከሰተውን ይህንን በሽታ ለመከላከል የሚደረገውን ጥረት ለማገዝ የ46 ሚሊዮን ብር ገደማ አፋጣኝ የገንዘብ ድጋፍ እንደሚሰጥም አስታውቋል። ድርጅቱ ሀገሪቱ በሽታውን ለመቆጣጠር ለምታደርገው ጥረት ድጋፍ የሚሰጡ አስራ አንድ አባላት ያሉት ቡድን ማሰማራቱንም ገልጿል። የዓለም ጤና ድርጅት ባወጣው መግለጫ የበሽታውን ትክክለኛ መንስኤ ለመለየት በህብረተሰብ ጤና ኢንስቲትዩት የላብራቶሪ ምርመራ እየተከናወነ መሆኑን መጠቆሙ ይታወሳል። ኢትዮጵያ የኤርትራ መንግስት በሉዓላዊነቷና የግዛት አንድነቷ ላይ በሚፈጽማቸው ጥሰቶች ላይ ሲከተል የቆየው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም አሉ። የውጭ ጉዳይ ሚኒስትር ዶክተር ጌድዮን ጢሞቴዎስ ሰሞኑን አዲስ አበባ ውስጥ በተካሄደ የፖሊሲ ፎረም ላይ ባደረጉት ንግግር፣ ዶክተር ጌዲዮን እንዳሉት መንግስት ለአሰብ በዋነኛነት ቅድሚያ ይሰጣል ብለዋል። የኤርትራ መንግስት በኢትዮጵያ ላይ ጠበኛ ካሄድ ለሚከተሉ ኃይሎች ራሱን መጠቀሚያ አድርጎ የማቅረብ ዝንባሌ ያለው በማለት የከሰሱት ዶክተር ጌዲዮን የኤርትራ ወታደሮች በአሁኑ ወቅት በሰሜን ኢትዮጵያ በርካታ አካባቢዎችን ተቆጣጥረው እንደሚገኙ ተናግረዋል። የውጭ ጉዳይ ሚኒስትሩ የባህር በርን በተመለከተም ከአስገዳጅ ኢኮኖሚያዊ ሁኔታዎች፣ ከዴሞግራፊያዊ እውነታዎችና ታሪካዊ ሁኔታዎች በመነሳት ኢትዮጵያ የምታነሳው የባህር በር ፍላጎት ፍትሃዊ፣ ምክንያታዊና ቅቡልነት ያለው ነው ብለዋል። በሁለቱ ሀገራት መካከል በውጥረት ሊፈታ የሚችለው በቀጠናዊ የኢኮኖሚ ውህደት መሆኑን የጠቆሙት የውጭ ጉዳይ ሚኒስትሩ ኢትዮጵያ ዘላቂና ደህንነቱ የተረጋገጠ የባህር በር ለማግኘት ያላት ፍላጎትም በዚሁ አግባብ መፍትሄ ሊያገኝ ይችላል ሲሉ ገልጸዋል። በሌላ በኩል የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በተናገሩት ላይ ኢትዮጵያን በዘላቂነት የሚያውከው የኢሳያስ ዶክትሪን በማለት የጠቀሱት ነገር ምንም ምክንያታ ተግባራዊነት እየሌለው ነው በማለት አጣጥለዋል። የማስታወቂያ ሚኒስትሩ ይልቁንም በኢትዮጵያ ውስጥ የሚካሄዱ ግጭቶች ምንጫቸው ከተሳሳተ መንግስታዊ አመራር እየመጣ ነው ሲሉ ወርፈዋል። የኢትዮጵያው ገዢ ብልጽግና ፓርቲ የጦርነት አጀንዳ ከቅርብ ጊዜ ወዲህ ወደ ተጎጂነት ትርክት ተቀይሯል ያሉት የኤርትራው የማስታወቂያ ሚኒስትር ብልጽግና አስፈላጊ ከሆነ የባህር በር በኃይልም ቢሆን እናገኛለን ከሚለው ትርክቱ ለጊዜውም ቢሆን ዝም ብሏል ብለዋል ይህም ባለፉት ሁለት ዓመታት በኤርትራ ላይ በግዴለሽነት ያወጀውን ጦርነት ራስን የመከላከል እርምጃ አድርጎ ለማቅረብ ያሰበው ሴራ ነው በማለት መተቸታቸው ተገልጿል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአሜሪካ የመንግስት አገልግሎት መስተጓጎል ምክንያት ስራው ቆሞ እንደነበርና በድጋሚ በተሟላ ሁኔታ ስራ መጀመሩን አስታወቀም። ኤምባሲው በድጋሚ ስራ መጀመሩን ያስታወቀው በአሜሪካ ለ43 ቀናት የነበረውን የመንግስት አገልግሎት መስተጓጎል እንዲቆም ያደረገው የበጀት ሕግ መጽደቁን ተከትሎ ነው። ኤምባሲው ሰሞኑን ይህንን በተመለከተ ባወጣው መግለጫ ለፌዴራል መንግስቱ በጀት መለቀቁን ተከትሎ ስራ ጀምረናል ብለዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በሀገሪቱ ታሪክ ረጅሙ የተባለውን የመንግስት በጀት እንዳይንቀሳቀስ ማገድን በሚያስቀረው ህግ ላይ ፈርመዋል። ፕሬዝደንቱ በዚህ ህግ ላይ ፊርማቸውን ያኖሩት የሀገሪቱ የህዝብ ተወካዮች ምክር ቤት ይህ ህግ እንዲጸድቅ 222 ለ209 በሆነ አብላጫ ድምፅ ከተመረጠ በኋላ ነው። ሰሞኑን የአሜሪካ ኤምባሲ ስራው ከተስተጓጎለ በኋላ እንደገና በተሟላ ሁኔታ ስራ መጀመሩን አስታውቋል። ይህንንም ተገልጋዮች ገልጸዋል። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ኢትዮጵያና ኬንያ የቻይና ብድሮቻቸውን ከአሜሪካ ዶላር ወደ ቻይና ዩዋን መቀየራቸው የውጭ ምንዛሬ ስጋት ሊያጋጥማቸው ይችላል ሲል አስጠነቀቅም። ኢትዮጵያና ኬንያ የቻይና ብድሮቻቸውን ከአሜሪካ ዶላር ወደ ቻይና ዩዋን የመቀየር እንቅስቃሴ የብድር አገልግሎት ክፍያ ወጪን ለመቀነስ ያለመ ነው ያለው አይኤምኤፍ ይህ እርምጃ የአጭር ጊዜ ጫናን ሊያቀል የሚችል ቢሆንም አደጋን ይዞባቸው ሊመጣ ይችላል ሲል ጠብቋል። ተቋሙ በዚህ መንገድ ኢትዮጵያና ኬንያ የአጭር ጊዜ የገንዘብ ጫናን ሊያቃልሉ ቢችሉም አዲስ የምንዛሬ ስጋቶችን ሊፈጥርባቸው ይችላል ሲል ማስጠንቀቁን ነው ብሉምበርግ የዘገበው። የትኛውም የገንዘብ ልውውጥ ከመከናወኑ በፊት የገንዘብ ስጋቶችን በጥንቃቄ መመዘንና ከረጅም ጊዜ የዕዳ አያያዝ ስትራቴጂ ጋር መጣጣም አለበት ሲል አጽንዖት ሰጥቷል። ኬንያ ይህንን እርምጃ ቀደም ብላ በመውሰዷ በዓመት 215 ሚሊዮን ዶላር መቆጠቧ የተገለጸ ሲሆን ሲሆን ኢትዮጵያም ከ53 ቢሊዮን ዶላር በላይ የቻይና ብድሯን በዚሁ መንገድ ለመክፈል እያሰበች መሆኑ መገለጹ ይታወሳል። በኢትዮጵያ 2.3 ሚሊዮን ሰዎች ከስኳር ህመም ጋር አብረው ይኖራሉ ተባለም። በዓለም አቀፍ ደረጃ በስኳር ህመም የሚያዙ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ የመጣ ሲሆን ህመሙ ካለባቸው ሰዎች ውስጥ ከ74 በመቶ በላይ የሚሆኑት ህመሙ እንዳለባቸው አያውቁም ተብሏል። በዓለም አቀፍ ደረጃ 589 ሚሊዮን ዕድሜያቸው ከ20 እስከ 79 ያሉ ሰዎች ከስኳር ህመም ጋር እንደሚኖሩ የተገለጸ ሲሆን ይህም በዓለም ከ9 ሰው አንዱ የስ ስኳር ህመም ያሉበት መሆኑን መረጃዎች ይጠቁማሉም። የኢትዮጵያ ስኳር ህመም ማህበር ፕሬዚዳንት ዶክተር ጌታውን ታረቀኝ እንደተናገሩት አጋላጭ ነገር ባይኖርም እድሜው ከ45 እና ከዚያ በላይ የሆነ ሰው ቢያንስ በዓመት አንድ ጊዜ የስኳር ህመም ምርመራ ማድረግ ተገቢ ነው ብለዋል። 80 ከመቶ የሚሆነውን የአይነት ሁለት የስኳር ህመም ጤናማ አመጋገብ በመከተል የአካል ብቃት እንቅስቃሴ በማድረግና ሲጋራ ማጨስን በማቆም መከላከል ይቻላልም ሲሉ ጠቁመዋል። ሁኔታ የውሃ ጥማት፣ የውሃ ሽንት ቶሎ ቶሎ መምጣት፣ ከባድ የረሃብ ስሜት፣ ዘላቂ ድካም ስሜት፣ የእይታ መደብዘዝ፣ ምክንያቱ ያልታወቀ የክብደት መቀነስና ሌሎችም የስኳር በሽታ ዋነኛ ምልክቶች በመሆናቸው ሰዎች ምልክቶቹን አስቀድመው በመለየት ወደ ጤና ተቋማት በመሄድ ምርመራ እንዲያደርጉም ፕሬዝዳንቱ ጠቁሟል። ከስኳር ህመም ጋር ከሚኖሩ ሰዎች መካከል 81 በመቶ የሚሆኑት ባላደጉትና እያደጉ ባሉ ሀገራት ውስጥ ይገኛሉም ተብሏል። አዲስ የሳይንስና ቴክኖሎጂ መዝገበ ቃላት ይፋ ተደረገም። በኢትዮጵያ ሳይንስ አካዳሚና የኢኖቬሽንና ቴክኖሎጂ ሚኒስቴር ትብብር የተመረቀው የሳይንስና ቴክኖሎጂ ጽንሰ ሐሳብ አቻ ስያሜዎችን ከብያኔዎቻቸው ጋር የያዘው የሳይንስና ቴክኖሎጂ መዝገበ ቃላት ለኢትዮጵያ የሳይንስና ቴክኖሎጂ እውቀት ፈጠራና ስርጭት ከፍተኛ አስተዋጽኦ እንደሚኖረውም ተገልጿል። ሳይንስና ቴክኖሎጂ እንግሊዝኛ፣ አማርኛ መዝገበ ቃላቱ የሳይንስ እውቀትን ባህልን በማስፋፋትና ሳይንሳዊ ባህልን በማዳበር ተልእኮውን በመፈጸም ሂደት አይነተኛ ግብዓት ለማበርከት ያለመ መሆኑን ነው መዝገበ ቃላቱ በተመረቀበት ወቅት የተገለጸው። በአማርኛና በእንግሊዝኛ የተዘጋጀው መዝገበ ቃላቱ ወደፊትም በሌሎች የሀገር ውስጥ ቋንቋዎች ተተርጉሞ ሰፋ ላለው የህብረተሰብ ክፍል እንዲደርስ የሚደረግ መሆኑን የኢትዮጵያ ሳይንስ አካዳሚ አስታውቋል። መዝገበ ቃላቱን ማዘጋጀት ያስፈለገበት ዋናው ምክንያት የሳይንስና ቴክኖሎጂ እውቀት በዓለም አቀፍ ደረጃ በፍጥነት እያደገ በመምጣቱናም በኢትዮጵያ የትምህርት የቴክኖሎጂ ሽግግርና የምርምር ዘርፎች ጉል የሆኑ ለውጦች እየታዩ በመሆናቸው በቋንቋው ምክንያት የሳይንስና ቴክኖሎጂ ሀሳቦችን የመግለጽ አቅም ማዳበር አስፈላጊ ሆኖ በመገኘቱ መሆኑን አካዳሚው አመልክቷል። ስለ መጪው ምርጫ ሂደትም ሆነ የጊዜ ሰሌዳን የተመለከተ ውይይት ከመደረጉ በፊት የኢትዮጵያ መንግስት በሰባት መሰረታዊ ቅድመ ሁኔታዎች ላይ አፋጣኝ እና ተጨባጭ እርምጃዎችን እንዲወስድ ዘጠኝ የተቃዋሚ የፖለቲካ ፓርቲዎችና አንድ የፓርቲዎች ስብስብ ጠየቁም። መንግስትና ገዥው ፓርቲ ቅድመ ሁኔታዎችን በማሟላት ለሁሉም ወገኖች ነፃና ፍትሐዊ የሆነ የውድድር ምህዳር እንዲፈጠር ፓርቲዎቹ ጥሪ አቅርበዋል። ዘጠኙ ፓርቲዎችና የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ የተሰኘው የፓርቲዎች ስብስብ ጥሪውን ያቀረቡት በኢትዮጵያ ነጻና ፍትሃዊ ምርጫን ለማካሄድ የሚያስችሉ ሁኔታዎች መፍጠርን በተመለከተ ሰሞኑን ባወጡት የጋራ መግለጫ ነው። ፓርቲዎቹ በዚህ መግለጫቸው ለመጪው ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ እያደረገ ያለውን እንቅስቃሴ በቅርበት እየተከታተሉ መሆኑንም አስታውቀዋል። ምርጫ ቦርድ ሂደቱን እያከናወነ ያለው በህግ ከተሰጠው ተግባርና ኃላፊነት በመነሳት መሆኑን እንደሚገነዘቡም ፓርቲዎቹ አስታውቋል። ሆኖም ቦርዱ የጀመረው እንቅስቃሴ ለምርጫ አስቻይ ሁኔታዎች መኖራቸው ባልተረጋገጠበት እየተደረገ ያለም በመሆኑ ጥረቱ ሁሉ ትርጉም አልባ መሆኑን በግልጽ መናገር ያስችላል ሲሉም ፓርቲዎቹ በመግለጫቸው አስፍረዋል። ፓርቲዎቹ በመግለጫቸው የ2018 ዓ ም ጠቅላላ ምርጫ ባለፈው ጊዜያት ከተካሄዱት የተለየና አስተማማኝ ሰላም መገንባት የሚያስችል እንዲሆን ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ መሆኑን አጽንዖት ሰጥተዋል። በመጨረሻም ኢትዮጵያዊውን ሰራተኛ የደበደበው የውጭ ሀገር ዜጋ ከስራ ተሰናበተም የኢትዮጵያ የኢንዱስትሪ ፓርኮች ልማት ኮርፖሬሽንና የኢትዮጵያ ኢንቨስትመንት ኮሚሽን በሐዋሳ ልዩ የኢኮኖሚ ዞን በሚገኘው ቶዮ ሶላር ኩባንያ ውስጥ በተፈጠረው ግጭት ላይ ያካሄዱትን ማጣራት አጠናቀው መግለጫ ሰጥተዋል። በመግለጫው መሰረት ግጭቱ የተነሳው በስራ ገበታ ላይ በተደጋጋሚ በሰዓቱ አልተገኘህም በሚል በተነሳ አለመግባባት ነው ተብሏል። ግጭቱ በአንድ የውጭ ሀገር ዜግነት ባለው ሱፐርቫይዘርና አንድ ኢትዮጵያዊ ሰራተኛ መካከል የተፈጠረ አምባጓሮ ነው። ይህ አምባጓሮም በቪዲዮ ተቀርጾ በሶሻል ሚዲያ መሰራጨቱና ከፍተኛ ቁጣ መቀስቀሱ አይዘነጋም። አለመግባባቱ በሕግና በኩባንያው ፖሊሲ እንጂ ሰብአዊ መብትን በጣሰ መልኩ በጸብ መፍታት አልነበረበትም በሚል መግባባት ላይ መደረ ሱንም ነው መግለጫ ያመለከተው። በዚህም መሰረት ኩባንያው በአጠቃላይ አምስት የስራ ኃላፊዎች ላይ እርምጃ መውሰዱም ተገልጿል። በዚህም መሰረት ድብደባውን የፈጸመው የውጭ ዜጋ ሰራተኛ የድርጅቱን የስነ ምግባር መመሪያ ባለማክበሩ ምክንያት ከስራ ተሰናብቷል። ጉዳዩ የሚመለከተው የኩባንያው የስራ ኃላፊም ድርጊቱ በተፈጸመበት ወቅት ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ምክንያት ከስራ እንዲባረር ተደርጓል። ሶስት ሰዎች ደግሞ የጽሁፍ ማስጠንቀቂያ የተሰጣቸው ሲሆን ተጨማሪ መካከለኛ ደረጃ የሚገኙ ስራ አስኪያጆች ኃላፊነታቸውን በአግባቡ ባለመወጣታቸው እንደዚሁ ከባድ የጽሁፍ ማስጠንቀቂያ ተሰጥቷቸዋል ተብሏል። እንደዚህ አይነት ችግሮች እንዳይደገሙ ለመከላከል ለኩባንያው ሰራተኞችና አመራሮች ቀጣይነት ያለው ስልጠና እንሰጣለንም ተብሏል። በመግለጫም የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው ሁሉም የኢኮኖሚ ዞኖችና ፓርኮች ውስጥ የሰራተኞች ደህንነት፣ ክብርና እኩልነት ሳይጓደል እንዲ እንዲጠበቅ ጥረቴን አጠናክሬ እቀጥላለሁም ብሏል። ቶዮ ሶላር ለ2 ሺህ ሰራተኞች የስራ ዕድል የፈጠረ ሲሆን በየወሩ ከ15 ሚሊዮን ዶላር በላይ ወደ ውጭ የሚልክ ትልቅ ድርጅት መሆኑም ተገልጿል። ከቅርብ ጊዜያት ወዲህ በተለያዩ የሶሻል ሚዲያዎች እንደሚሰራጩት ማስረጃዎች ከሆነ በተለያዩ የኢትዮጵያ ኢንዱስትሪ ፓርኮች የሚሰሩ ኢትዮጵያውያን ሰራተኞች ከፍተኛ የሰብአዊ መብት ሰቶች እየተፈጸመባቸው መሆኑን እንደ ማስረጃ እየተ at aso ika lum. Hagarin nga report.